The Voice of America። የኢዴፓ መስራችና አመራር አባል አቶ ልደቱ አያሌው ያልተፈቀደ የጦር መሳሪያ የመያዝ ወንጀል ክስ ተመሰረተባቸው። ክሱ የቀረበው በምስራቅ ሸዋ ዞን ጠቅላይ አቃቤ ሕግ መሆኑን የፓርቲው ፕሬዚደንት አቶ አዳነ ታደሰ ለአሜሪካ ድምፅ ገልጸዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች። የፓርቲው ፕሬዝዳንት አቶ አዳነ ታደሰ እንዳሉት በዛሬው ዕለት የአቶ ልደቱ ጉዳይ ከዚህ በፊት ሲታይ ከነበረበት የቢሾፍቱ ከተማ በመውጣት በአዳማ ከተማ በሚገኝ ፍርድ ቤት እንደታየ ጠቅሰው ይህንንም የሰሙት ትናንትና ማታ መሆኑን ገልጿል። በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ክስ የቀረበባቸው አቶ ልደቱ አያሌው ላይ አቃቤ ህግ የጦር መሳሪያ አስተዳደር አዋጅ ቁጥር 1177 ህዝባር 2012 አንቀጽ 22 ንዑስ አንቀጽ 3 መተላለፍ ያልተፈቀደ የጦር መሳሪያ በመያዝ መከሰሳቸው ነው የተነገረው። አቶ ልደቱ ከዚህ በፊት በቢሾፍቱ ወረዳ ፍርድ ቤት ጉዳያቸው ስታይ ቆይተው የቀረበባቸው የምርመራ መዝገብ ብዘጋው ከእስር በነጻም ሆነ በዋስ ለመውጣት ሳይችሉ በእስር ላይ ቆይተው ሌላ ክስ ተመስርቶባቸዋል ሲሉ አቶ አዳኔ ገልጿል። ጠበቆቻችን የአቶ ልደቱ አስራ አምስት ቀን ክስ የመመስረቻ ቀን በማለቁ ለቢሾፍቱ ወረዳ ማመልከቻ አስገብተን ነበር። እሱን ያየው የቢሾፍቱ ወረዳ ፍርድ ቤት ለሰኞ አቃቢ ግና ፖሊስ መልስ እንዲሰጡ ቀጥሮን ከተለያየን በኋላ ከምሽቱ አንድ ሰዓት ተኩል አቶ ልደቱ በራቸው ተንኳቶ አዳማ ላይ ክስ እንደተመሰረተባቸው ተነገረን። ከጠበቆቻችን ጋር ተነጋግረን አራት ሰዓት መጣን። አራት ሰዓት ችሎቱ ባለመታየቱ ለስምንት ሰዓት ተቀጥሮ ነበር። ስምንት ሰዓት ችሎቶ ተሰይሞ የክሱ ጭብጥ ተነገራቸው። ሕገ ወጥ መሳሪያ በመያዛቸው የሚለው በሱ ዙሪያ ጠበቆቻችን በዋስ ወጥተው መከራከር ይችላሉ የሚል መከራከር ያነሱ። ዓቃቤ ሕግ ደግሞ ዋስ ጠርተው ቢወጡ ወደ ውጭ ሊሄዱብኝ ስለሚችሉ፣ ማስረጃ ሊያጠፉብኝ ስለሚችሉ መሆን የለበትም አለ። እዚህ ክርክር ውስጥ ከተገባ በኋላ ፍርድ ቤቱ ግን በኋላ ተነጋግረው ሁለት በመሆናችን ችሎት ስላልተሟላ ለነገ አራት ሰዓት ችሎት ተሟልቶ ጉዳዩን እናያለን የሚል ሳንከተው ችሎቱ ለነገ አራት ሰዓት ድጋሚ ተለዋጭ ቀጠሮ ሰጥቷል። አቶ ልደቱ ለእስር የተዳረጉት ከጥቂት ወራት በፊት በብሾፍቱ ከተማ ተከስቶ የነበረውን አለመረጋጋት በማስተባበር እና በመደገፍ ተጠርጥረው እንደሆነ ይታወሳል። ለአሜሪካ ድምፅ ሀይዳምጦ ነኝ ከአዲስ